ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ የዛሬው ዝግጅታችንን እናስተዋውቃችሁ። በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ ነበር። በሁከቱ የሰው ሕይወት ጠፍቷል፣ ንብረትም ወድሟል ተብሏል። ግን እነሱ አሁን በፌስቡክ በተለያየ ነገር እኛ ምናየው እየተጋለነ ዝም ብሎ አንድም ብሔር ለይቶ ብቻ የማውጣት ይሄ ደግሞ ለሀገርም ለእኛም ለሁሉም አይጠቅም። እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብና ያለው የቅማንት ተወላጅ አመራር የሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። በክልሉ የሚኖሩ ነዋሪዎችን ያካተተ ሙሉ ዘገባ ይኖረናል። በሌላ ዘገባችን ደግሞ የቀድሞዋ የተቃዋሚ ፓርቲ መሪና የህግ ባለሙያ ወይዘሪት ብርቱካን ሚዴቅሳ ወደ ኢትዮጵያ ለመመለስ መንገድ ጀምረዋል። ለምሳሌ ሀገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ ያቅሜም በሙያዬ ባለኝ አቅም፣ በልምዴ፣ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ። ከብርቱካን ሚደቅሳ ጋር የተደረገውን ሙሉ ውይይት ለዛሬ ይዘናል። በሌላ ዘገባ ባ ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ትላንት በተካሄደው የዩናይትድ ስቴትስ የአማካኝ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በህግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ ነበር። በሁከቱ የሰው ሕይወት ጠፍቷል፣ ንብረትም እንደወደመ ተነግሯል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ተናግረዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትላንት መግለጫ አውጥቷል። የአማራ ብሔራዊ ክልላዊ መንግስት ግን እስካሁን ያለው ነገር የለም። ዩናይትድ ስቴትስን ኢራን ወደብ ላይ ሊጣል የነበረው ማዕቀብ በማንሳቷ የአፍጋኒስታን ባለስልጣናት ውሳኔውን አወድሱ። በፕሬዚዳንት ዶናልድ ትራምፕ አስተዳደር በትላንትናው እለት የተሰጠው ውሳኔ ከአፍጋኒስታን ጋር የሚያገናኘውን የባቡር ሀዲድ ለመዘርጋት እንደሚያስችል ታውቋል። በተጨማሪም በጦርነት የደቀቀችው አገር ከኢራን የነዳጅ ውጤት ወደ አገሯ እንድታስገባ እድሉ እንደሚፈጥርላትም ተመልክቷል። ፕሬዚዳንት አሽራፍ ግሃኒ ከዩናይትድ ስቴትስ መንግስት ጋር ላለፉት ስድስት ወራት መስራታቸውን ይህን ከግብ ለማድረስም የበኩሉን አስተዋጽኦ ማድረጉም ታውቋል። በሌላ ዜና ዋሽንግተን ዲሲ ላይ የሀይል ሚዛን ተለውጧል። ትላንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የህግ መምሪያውን የበላይነት ተቆጣጥሯል። ወደ ሌላ ዜና ስናልፍ ደግሞ ካሜሮን ውስጥ የሚገኝ አንድ ፕሬስ ፒንቴሬን ባለስልጣን እንዳስታወቁት ዳይሬክተሩን ጨምሮ ከትምህርት ቤት የተጠለፉ ሰባ ዘጠኝ ተማሪዎች ተለቀዋል ተብሏል። ጠለፋው በ በማንዳ ከተባለችዋ ከተማ የተፈጸመው ባለፈው ሰኞ ሲሆን የሰሜን ምዕራብ አካባቢ ፈረንሳይኛ ተናጋሪ ከሆነው ነፃ ለመውጣት የሚታገሉ እንግሊዝኛ ተናጋሪዎች የሆኑ ቡድኖች የሚንቀሳቀሱበት መሆኑም ታውቋል። ሮይተርስ የዜና አውታር ከአንድ የፕሪ ስቤቲያሪያን ካህን ያገኘውን መረጃ መሰረት አድርጎ ሲዘግብም የተጠለፉት ተማሪዎች ቁጥር 79 ሳይሆን 78 ነው ብሏል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ ነበረና እዛው ከጠላፊዎች ሀገሮቹ ጋር የቀረ መሆኑም ተመልክቷል። እርግጥም ዳይሬክተሩ መጠለፋቸው በዘገባው ላይ ተካቷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላለን። የመስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን ጋቢና ቪኦኤ ስ ወደ መጀመሪያው ዘገባችን ነው የምናልፈው። በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ ነበር። በሁከቱ የሰው ሕይወት ጠፍቷል፣ ንብረትም ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ተናግረዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልል መንግስት ትላንት መግለጫ አውጥቷል። የአማራ ብሔራዊ ክልላዊ መንግስት ግን እስካሁን ያለው ነገር የለም። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ ልካለች። በርካታ ዜጎችም አካባቢያቸውን ጥለው ተሰደዋል። የዚህ ሁሉ መነሻ ምንድን ነው በማለት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም ልጃለምን ጠየኳቸው። ዋነኛው መንስኤ ምንድን ነው? የጭልጋ አካባቢ የሚገኙ የአማራ ቀበሌዎች ወደ አንድ ወረዳ በመምጣት አዳኛ ገርጻቆ የሚል አንድ ወረዳ የክልል መንግስት ሁለት ሺህ ዘጠኝ አንድ ላይ የወሰነ ውሳኔ ያለ እና በሂደት ላይ ስለነበር በሁለት ሺ ዘጠኝ የተወሰነ ውሳኔ አፕላይ ተደርጎ አሁን ወረዳው ተመሰረተ። ነጋሪ ባህር የሚባል ቦታ ላይ ማለት ነው። እዚያ ላይ ዝግጅት ነበር። በዓል ነበራቸው። በዓሉን ምክንያት በማድረግ የተዘጋጀ ዝግጅት ነበር። በዚህ ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች በፈጣ አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት ሲሄደው ከዚህ ከተፈጠረውን ግጭት የተፈጠረውን ውከት የተፈጠረውን ቁጣ ንበት ለማጣራት የሰሩ ኃይሎች አሉ። ራሳ የሚሰማሩ ኃይሎች አሉ። ጉዳዩን ወደ ግጭት ወደ ብሄር ግጭት ለመውሰድ ጥረት ያደረጉ ኃይሎች አሉ። የእነሱ ትን ተጨምሮበት በአንዳንድ ቦታዎች ሰች የተፈጠሩ በአካባቢው ሰላም ስራ ሁኔታው እየተናቀ ያለበት ሁኔታ ነው ያለው። በጉዳዩ ዙሪያ ሰፋ ያለ ማብራሪያ ለማግኘት ግጭት ተፈጥሮባቸዋል ወደ ተባሉ ቀበሌዎች ደወልኩ። በቅድሚያ ወደ ሽንፋ እየተባለ በሚጠራው ቀበሌ የሚኖሩ አቶ ወርቆ ተሻለን አነጋገርኳቸው። አልፎ አልፎ የሚፈጠር ችግር ይኖራል። በእርግጥ ግን ይህን ችግር ደግሞ የአማራው ሕዝብ አይደለም የሚፈጥረው። ያለ እዚህ ነጋዴ ባህር አካባቢ ገንዳ ውሃ የሚባል አለ። ወደዚህ ወደ መተማ ሆኗል። ነጋዴ ባህር ወደ ጭልጋ ነው መሆን ያለበት የሚሉት ነገር ነው። እነሱ መነሻ ይሆን ስለዚህ፣ እዛ አካባቢ ነጋዴ ባህር አካባቢ፣ ዞኑ ለምትን ወረዳውን ለማስመረቅ ብዙ የመተማ ነዋሪዎች፣ የተለያዩ ቀበሌ ነዋሪዎች ወደዛ አካባቢ ሊሄዱ ተዘጋጅተው እያሉ እነሱ ከመኪና ጠብቀው አትሄዱ ማሏቸው፣ እንሄዳለን። ወረዳውን ማስመረቅ አለብን። መንግስት ያመጣውን ነገር ነው መቀጠል ያለብን እንጂ እኛ ወደ ጭልጋ ሊሆንም ደስ ይለን ነበር። ዞሮ ዞሮ ግን መንግስት ያደረገውን ነገር ህዝቡ አካባቢው ጋር ሂደን አብረን ማክበር አለብን ብሎ በሚሄደው ህዝብ ላይ ያው የዲትሩምሳ ተንጎቱ ሰው ተጎዳ በቁስልም በሞትም መከላከያም ደረሰ። ስለዚህ እነሱ ናቸው ትንኮሳውን እየፈጠሩ ያለው እንጂ የአማራ ህዝብ እስካሁን ድረስ ምንም አይነት ችግር በእነሱ ላይ እርምጃ እስካሁን ድረስ ምን የሚወሰደው ነገር የሚለን ለወደፊት የሚወስድ ያለ ቋራ አካባቢ ደውዬ ነበር እና ወረቀት ተበትኖ ነበር ቅማንትና ትግሬ ውጡልን የሚል እና መተማም ላይ ይሄ ችግር ያለን መሰለኝ እና ይሄን እስኪ ያረጋግጡልኝ የቅማንቱ ህዝብ ብቻ ሳይሆን የመንግስት ሰራተኞችን የአማራውን ቢሆን ለህዝብ የማይጠቅመው ከዚህ ቦታ አይወክለንም አማራሪው ቅማንትም ትግሬም ለህዝብ ጥሩ አገልግሎት የማይሰጠው ከዚህ ቦታ አይጠቅመንም እየተባለ ሰሞኑን ያው ይወራም ይጻፍም ነበረ እዛ ውጭ ግን ብሄሩ ብሄርን ለይቶ እንደዚህ አይነት ህዝብ ቦታ አልነበረም ብሎ ብሄር ተኮር አደለም ግን እነሱ አሁን በፌስቡክ በተለያየ ነገር እኛ የምናየው እየተጋነነ ዝም ብሎ አንድ ብሄር ላይ ሰው ብቻ የማውጣት ደግሞ ለአገርም ለእኛም ለሁሉም አይጠቅም። ሰሞኑን በተፈጠረው ንብረታችን የወደመብን አለ፣ ከቦታም ተፈናቅለናል የሚሉ ወገኖች አሉ። ይሄንን አስተውለዋል? እኔ ምናልባት አካባቢ አሁን እኛ ባለንበት አካባቢ በፍፁም በፍፁም እኔ ሰው ሕይወቱ ሲኖሩ ካደረሱ ጉዳት ውስጥ ሰው ንብረት ይው አለን አካባቢ የት አካባቢ ነው? እርስ የተረጋጋ ነው። አሁን ባለበት እኔ ወደ ሽንፋ አካባቢ ነው መኪና ማይንቀሳቀስበት በነሱ ምክንያት እዚህ አካባቢ ንብረት የጎደለበት እንትን ያለበት የለም። አሁን ያለበት ሁኔታው ምን ይመስላል? አሁን ያለበት ሁኔታ መኪና እንደ ልባ ደንብ እንቅስቃሴ የለም። በጣም አስቸጋሪ ነው ያለው። አሁን ሌላው የጥይት የምናምን ድምፅ የለም። መቃ እየተባለ ወደሚጠራው ቦታም ደወልኩ አቶ ሙሉጌታ ሸቱን አገኘኋቸው። ምዕራብ ጎንደር ያው እንደሚታወቀው በአዲስ የተደራጀ ዞን ነው። ስድስቱ ወረዳዎች ነው ያሉት። በእነዚህ ስድስቱ ወረዳዎች ውስጥ አሁን በአብዛኛው ወረዳዎች፣ ቋራ፣ ገንዳዋ ከተማ አስተዳደር፣ መተማ ዮሐንስ ከተማ አስተዳደር እና መተማ ወረዳ ላይ፣ እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብን ነው ያለው የዘር ማጥፋት ወንጀሉ ደግሞ እየተፈጸመ ያለው ያው የመጀመሪያ ላይ ላዩ ሽፋኑ የተደራጁ የጎበዝ አለቆች እና መሰሎቻቸውን አደራጅተው የሚወስዱት የኃይል እርምጃ ነው። ሲጀምር የጀመረው የመንግስት ሰራተኛውን ነጋዴዎችን የማፈናቀል ስራ ነው የሰሩት። ከእሱም ከመስከረም ሀያ አንድ ጀምሮ የተደረገ ድርጊት ነው። ተደራጁ ኃይሎች መቃ ላይ መጥተው፣ መቃ ምትባል በመተማ ወረዳ ስር የምትገኝ አንዲት የቅማንት ቀበሌ ናት። ሰው ስከፈቱ ያንም አርሶ አደሩም ተረባርቦ እነሱም ጋር እንትን ሲያደርግ ለመጨረሻ መከላከያ በአጋጣሚ ችግሩ መረጃው ስለነበረን ነው። ከዛም ይሄ ሊፈጠር እንደሚችል ቀድሞ መረጃ ስለነበረ ለመከላከያ ቀድመንም አቤቱታ አቅርበን ስለነበረ፣ በአካባቢው በቅርበት ቦታ መከላከያ ስለነበረ ጣልቃ ገብቶ ጉዳዩን በዕለቱ የነበረውን ችግር ያለምንም ደም መፋሰስ ልባት ተጥፎታል። መቃ ላይ የነበረውን ነገር። ነገር ግን ከዚህ ገንደ ውሃ ከተማ አስተዳደርና በመተማ ወረዳ ስር የምትገኝ ገንደ ውሃ ብርሽኝ የተባለ ቀበሌ ላይ ተኩስ ተከፍቶ ያው ከሁለቱም ወገን በዕለቱ ሁለት ሰዎች ሙተዋል ከአማራም ከቅማንትም። የተደራጁ የጎበዝ አለቆች ስትል እነማን ናቸው? በዚህ ምዕራብ ጎንደር ላይ ያለውን መንግስት የሚመሩ አካላት አሉ። አሁን የታወቁ ማለት ነው። ሽፍታ የነበሩ ግንቦት ሰባት ተብለው ታስረው የነበሩ፣ በምህረቱ በዚህ አሁን ባለው የምህረት አዋጅ መሰረት በምህረቱ የወጡ ግለሰቦች አሁን ደግሞ ይሄኛውን በዚህኛው መንገድ ይሄ መንግስትን ያው መንግስትን ተክተው እየሰሩ ያሉ ማለት ይቻላል። ከማህበረሰቡ አንዳንድ ሰዎችን እየመረጡ ምንድን ነው ምክንያቱ ብዬ በቀደም ቋራ ላይ ጠይቂቸው ነበረ ያሉት ምንድን ነው የህወሀት ተላላኪ ናቸው የሚል መልስ ነው የሰጡኝ። ዛሬ ከህወሀት ጋር የተለየ ጥላቻ ስለገባ ክልሉ እኛን ወስዶ ታልጋ ሰጠንና ከህወሀት ጋር ለጠፈን። ትላንት ደግሞ ከግንቦት ሰባት ጋር ለጥፎን ነበር። በአንድ ወቅት ሁለት ሺ ስምንት ሁለት ሺ ሰባት ጀምሮ የግንቦት ሰባት አልጋ ሰእቶን የግንቦት ሰባት ተላላኪዎች ተብለን ነበር። አንድም አንድም ግለሰብ ግን የቅማን ተወላጅ አመራር የሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። ዛሬም ማረጋግጥልሽ ነገር ምናልባት እንደ ህዝብ እንደ ኢትዮጵያዊነት ከትግራይ ህዝብ ግራ ግንኙነት ሊኖር ይችላል። ይሄ ደግሞ ኢትዮጵያዊነታችን የሚያስተሳስረን ሁላችንም በኢትዮጵያ ውስጥ የምንኖር ብሔሮች፣ ብሔረሰቦችና ህዝቦች ሊያስተሳስረን የሚችለው አንድ ሊያደርገን የሚችለው አንድ ኢትዮጵያዊነት ስለሆነ በዛ አግባብ ልንገና እንችላለን። ከዚህ የዘለለ ምንም አይነት የግንኙነት መርህ የለንም ማለት ነው። ሌላው ስማቸው እንዲጠቀስ ያልፈለጉና ከሰማኒያ አራት ዓመተ ምህረት ጀምሮ መተማ ዮሐንስ የሚኖሩ አሁን ተፈናቅለው በሱዳን ድንበር ገላባት እየተባለ በሚጠራው ቦታ ላይ ያሉ ግለሰብን አገኘኋቸው። ተፈናቃዩ እንደሚሉት በሁከቱ የሰው ህይወት አልፏል፣ ንብረትም ወድሟል። ጥቃቱን ያደረሱት ደግሞ ጥቂት የፖለቲካ ጥቅመኞች ነን የሚሉት ቡድኖች ናቸው ይላሉ። መክሌ ማለት አይቻልም። ለምሳሌ እንደነ ቡንበተሰባት ነን የሚሉ ሰዎች ናቸው። እኔ በአይኔ ያየኋቸው በይቅርታ የተፈቱ ታስሮ በይቅርታ የተፈቱ ሰዎች ነበሩበት። ቀስቃሾች፣ ዋና በቃ መሪዎች፣ በቃ የጎበዝ አለቃ አንድ አራት ናቸው። የጎበዝ አለቆች ምንድን ነው የሚሰሩት እዛ በቃ መበጥበጥ ነው ምን ሌላ ያለ ከተማይቱን ሰላም ማሳጣት ህብረተ ብረተ ብሄር ንብረቱ መበቸት ነው እንጂ ሌላ ምን እንትን ስራላቸው የጸጥታ አካል ቁሞ ህግ ማስከበር ሲቻል ምንም ህግ ማስከበር ቀርቶ ዝም ብሎ ተመልካች የዘራፊ ተመልካች ሆኖ ነው ያዩት ህብረተሰቡ ጨዋ ህዝብ ነው የእኔ አላመት ስንኖር ምንም አብረህ መብላት አብረህ መጠጣት የማህበራዊ ኑሮ አብረህ ከማሳለፍ ውጭ ምንም አይተንበት ማናቱም ማናግም እስቲል እስካሁን ድረስን እንዲሆ ነው በቃ እያነባ እያልቀያ ይህን ራሱ እያነባ እያለቀሰ ነው የሚያየት የሰው ህይወት እሳ ጠፍቷል። አው አንድ ሶስት ምቷል ሶስት ሰዎች አንድ የክማንድ ብሔረሰብ ወደ ሁለት የክማንድ ብሔረሰብ አንድ የአማራ ብሔረሰብ መሰር አብዛኛው ሰው ወደ ጋላባት ተሰዷል የሚባል ነገር አለ። ከሁለት መቶ ሀምሳ እስከ ሶስት መቶ የሚደርሳለህ ከሁለቱ ብሄር ከቅማንት ብሄረሰብ፣ ከትግራይ ብሄረሰብ ምን የተሰደደ የት ነው ያሉት? እዚህ ገላባት ከሚባለው የሱዳን ቦታ ከመስከል ጋ እያስተባበራቸው ነው አሁን። ንብረታችን ይዘን ሄድ ቢባል ደግሞ ንብረት አናሳልፍም ምናምን እያሉ እንዳታሳልፉ ንብረት እያሉ የጎዛለበቸው ወደ ጉምሩክ እየሄዱ እየከለከሉ ነው። አሁን ህብረተሰቡ የሚጠብቀው ንብረታችን የቀረው ከቃጠሎ የቀረው የቤት እቃ ያላቸው ያልተቃጠላለ ግሷን እኳ አይዘን እንሄድ ነው ጥያቄው። እስከ አሁን ምንም መልስ አልተገኘም። ንብረት ግን ተቃጥሏል፣ ወድመዋል። በጣም ወድመዋል። ከሀያ አምስት ሱቆች እስከ ሰላሳ ሱቆች በላይ ሆቴሎችና ፎቶ ቤቶች ይመጣሉ አሁን ራሱ ስብሰባ ነበረ። ከንቲባ የሚመራው ከንቲባ ራሱ መከላከል አልቻለ። እኛ ጭራሽ እንዳይገቡብን ከአሁን በፊትም ሂዶ መጣ። ስለዚህ አሁን ጭራሽ እንዳይገቡብን የሚል መልእክት ነው የሰጡት። አሁንም ንብረቱ ያላወጣ ሰው ህዝብ አለ። እኛ አመራሮች ግን ከማንም መጥቶ እንደዚህ ነው ያለ ያለ አመራር ምን አይነት እንትን ምንሆናችነ ምናምን ያለን አመራር እኳ እስካሁን አላየንም። ስንተኛ ቀናችሁ ነው? ያው ከሀያ ስድስት ጀምሮ እስከ ዛሬ ማለት ነው። ሁከቱን ተከትሎ ትላንት የትግራይ ብሔራዊ ክልላዊ መንግስት መግለጫ አውጥቶ ነበር። በትግራይ ቴሌቪዥን ጣቢያ የተላለፈው መልእክት ይዘቱ ይህንን ይመስላል። በተለይም በአማራ ክልል ከወደ ስምንት ዓመተ ምረት ጀምሮ የትግራይ ተወላጆች ህይወትና ንብረት ላይ የደረሰው ጉዳት ከባድና በተደጋጋሚ ህገ መንግስታዊ ጥሰት እየተፈጸመ ይገኛል ያለው መግለጫው የየአካባቢው ህዝብ አደጋውን ለመቀነስ ጥረት ባያደርግ ኑሮም ከዚህ የክፋ ጥፋት ሊደርስ ይችል እንደነበር ይታመናል። የተለያዩ አጀንዳዎች በመቅረጽ በትግራይ ህዝብ ሰላምና ደህንነት በማወቅ ዙሪያ የሚደረግ ዘመቻ አሁንም ሳያቋረጥ እንዲቀጥል እየተደረገ ነው። በትግራይ ክልል ጉዳይ ላይ እጅን ከማስገባት በተጨማሪ ከትግራይ ጋር የሚያስተሳስሩ መንገዶችን በመዝጋትና የትግራይን መሬት በኃይል ለመውረር መፈለግ የመሳሰሉ ያረጁና ኋላ ቀር አስተሳሰቦችና ክፉ ተግባራትም እየታዩ ናቸው። ይህ በእንዲህ እንዳለን አሁንም ትናንት በመተማና ሌሎች አካባቢዎች ተመሳሳይ ግፍ ተፈጽሟል። ችግር በተፈጠረባቸው አካባቢዎች አንዳንድ የአማራ ክልል ከፍተኛ የስራ ኃላፊዎች አስቀድመው በማንቀሳቀስ የደረሰውን ግፍ እንዲፈጸም አመራር የሰጡ መሆኑን ታውቁም፣ በአስቸኳይ ወደ ህግ ሊቀርቡ ይገባል ብሏል መግለጫም። ሰዎች ለማህበራዊ ልማት ሊተጉ ሲገባም ለጥፋት እንቅፋተው ሌት ተቀን ሲሰሩ ማየት አሳዛኝ ሲሆን፣ ጥፋትን በጥፋት መመለስ ግን ቀላል መሆኑን ሊሰመርበት ይገባል ብሏል። የትግራይ ህዝብና መንግስት ደግሞ ለጥፋት ሳይሆን ለጋራ ልማትና ሰላም የቆመ በመሆኑም የሁለቱን ህዝብ ወንድማማችነት የሚያጠናክሩ እንጂ የሚያፈርሱ ስራዎች የማይሰራ መሆኑን አሁንም በድጋሚ ለመግለጽ እንወዳለን ብሏል መግለጫው። ይህ ማለት ግን በህዝባችን ላይ የሚፈጸም የጥፋት ተግባሮች አይትን እንዳላየን እንሆናለን ማለት አይደለም። በህዝባችን ንብረትና ህይወት ላይ ጉዳት ያደረሱ በሙሉም እንደ ክልል መንግስት በህግ እንዲጠየቁ ጥረት የምናደርግ ይሆናል። የአማራ ክልልና የፌዴራል መንግስትም ህገ መንግስቱን ያን ማቋረጥ በተደጋጋሚ በሚጥሰው አካላት ላይ ሊቀበር ይገባል ብሏል። የአማራ ብሔራዊ ክልላዊ መንግስት ማምሻውን በድረገጹ ላይ ባወጣው መግለጫ እንዳስታወቀው በመተማና ሽንፋ አካባቢ በተፈጠረው ግጭት የአራት ሰዎች ህይወት ማለፉን ጠቁሟል። በግጭቱ ጉዳት ለደረሰባቸው ሰዎች ማዘኑን ያተተው መግለጫው አጋጣሚውን በመጠቀም ግጭቱን የህዝብ ለህዝብ በማስመሰል ከዚህ ትርፍ ለማግኘት የሚደረግ ሙከራ ፍሬ አልባ ነውም ሲል ጠቅሶታል። በስተ መጨረሻ በግጭቱ የወደመው ንብረትና የተፈናቀለው ህዝብ ምን ያህል ነው በማለት ኮሚሽነር ዘላለምን ጠየኳቸው። ይህ እንደሚመለከት አንድ ቡድን ልከን እሱን የሚያጣራ ቡድን ልከናል። የኮሚኒኬሽን ፕሮብሌም ስለነበር መረጃ አልደረሰንም። አይ ቲንክ በዚህ የአንድ ቀን ሁለት ቀን ውስጥ ያጣራ መረጃውን ይላል። ዛሬ ያለውን መረጃ እንኳን ለመስጠት ከትናንቱ በተሻለ ሁኔታ አንጻራዊ የሆነ ሰላም ያለበት ሁኔታ ያለ ሁሉም አካባቢዎች ተረጋግበት ያለ ቆሞ የነበረው የትራንስፖርት አክሰስ እንግዲህ ካ ሀይዌይ ያለ፣ ኢንተርናሽናል ዌይ አለ፣ ሱዳን ጋር የሚያገናኝ መንገድ አለ። እዛ ነዳጅ ነው የሚመጡ፣ ኢምፖርት ኤክስፖርት ስራ የሚሰራበት አካባቢ ነው። እሱ አካባቢ አሁን የትራንስፖርት አክሰስ የጀመረበት ሁኔታ አለ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የቀድሞ የተቃዋሚ መሪ ወይዘሪት ብርቱካን ሚዴቅሳ ኢትዮጵያ ወደ ኢትዮጵያ እየተጓዙ እንደሆነ ታወቀ። በኢትዮጵያ በተጀመረው የዴሞክራሲ እንቅስቃሴ ለማገዝ የተፈጠረው እድል ያበረታታቸው መሆኑንም የቀድሞ የቅንጅት አመራርና የአንድነት ፓርቲ መስራች ወይዘሪት ብርቱካን ሚዴቅሳ ዛሬ ወደ አዲስ አበባ ከመምረራቸው አስቀድሞ በተለይ ለአሜሪካ ድምጽ በሰጡት ቃል ተናግረዋል። አሉላ ከበደ ነው ያነጋገራቸው። ወይዘሪት ብርቱካን ሚደቅሳ ከዚህ ቀደም በኢትዮጵያ የፖለቲካ የለውጥ እንቅስቃሴ የነበሩትን ተሳትፎ ተከትሎ ለአመታት እስርና እንግልት ከተዳረጉ በኋላ ከእስር ወጥተው ላለፉት በርካታ ዓመታት በስደት ከኖሩባት ዩናይት ስቴትስ ለመጀመሪያ ጊዜ ወደ አገሮ ሊመለሱ ነው። ዛሬ የተሳፈሩበት አውሮፕላን ከመነሳቱ ጥቂት ደቂቃዎች አስቀድሞ ነው የማነጋግሮ። ለመሆኑ ከዚህ ውሳኔ ላይ እንዴት ደረሱ? የሚመለሱበትን ሁኔታና ምክንያት ለውሳኔ የበቁበትን ጨምረው በአጭሩ ቢገልጹልኝ አመሰግናለሁ። አሉላ አሁን አይሮፕላናችን ሊነሳ ጥቂት ደቂቃዎች ቀርቶት ነው እያናገርኩ ያለሁት። ለእኔ በጣም ትልቅ ትርጉም ያለው ሰዓት ነው። ከምንም ነገር በላይ የሀገር ናፍቆት አለ፣ የወገን ፍቅር አለ። ከዛ ተለይቶ መኖር አንዳንድ ጊዜ ከሌሎች ስቃዮች እኩል የሆነ ህመም ይሰጣል። እና መቼ ያ እንደሚያበቃ አላውቅም ነበር። እያበቃ አግኝቼዋለሁ። በጣም ደስ ብሎኛል። ለዚህ ደግሞ ያበቃኝን አምላኬን አመሰግናለሁ። ለዚህ አስተዋጽኦ ያደረጉትንም ወገኖቻችንን በብዙ ዓመታት ውስጥ በትግል ውስጥ መስዋዕትነት የከፈሉትንም አሁን ብዙ ነገር እየጣሩ ያሉትንም በዚህ በዚህ አጋጣሚ ሪኮግናይዝ አደርጋለሁ። አመሰግናለሁ። የሚሄድበት ምክንያት እናንተም እንደምታውቁት በእኔ ህይወት በህግም ቢሆን ከዛም በኋላ በተለያየ ሁኔታ ወገኖቼን ለማገልገል አገሬን ለማገልገል የራሴ ሙከራ ማድረግ ሰው ነበርኩኝ፣ እና ለዛ ደግሞ በተሻ የተሻለ ሁኔታ ለመቀጠል አሁንም ጥረት ለማድረግ አገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ፣ በልምዴ፣ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት፣ ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ፣ እግዚአብሔር ይመስገን። በእርግጥ ጥሩ ቀን ይመስለኛል። ወይዘሪት ብርቱካን ዛሬም ማዋጣት የምችለውን ላዋጣ ብለዋል። ከረጅም ዓመታት እስርና እንግልት በኋላ ዛሬ በተፈጠረው መልካም ሁኔታ የምችለው ላድርግ ማለት ጎላ አድርጎ ሊሰማ የሚችል ይመስለኛል። በዋናነት በሙያው ነው፣ በምን መልኩ ነው፣ በምን አይነት ስራዎች ነው ለመሰማራት የተሰናዱት? የኢትዮጵያን ጉዳይ እንደሚከታተል ማንም ዜጋም እንደሚያውቀው አሁን ያለንበት ሁኔታ ከዚህ ቀደም ከነበርንበት ሁኔታ በጣም የተለየ ነው። የሚጠይቀውም አስተሳሰብ የሚጠይቀውም የትግል ሁኔታ ማለት እንችላለን በጣም የተለየ ነው እና ቀደም ሲል ከነበረበት ሁኔታ በጣም ብዙ ነጻነትን የሚሰጡ ሁኔታዎች አሉ። ደግሞ በጣም የሚያሰጉም ሁኔታዎች አሉ። ስጋቶችን ቀርፎ የተሻለውን ተስፋውን በመደላድ ላይ ለማስቀመጥ ዋናው ስራ የሚመስለኝ ተቋማትን መገንባት፣ በተለይ የዲሞክራሲ ተቋማት የምንላቸውን ማጠናከር እና ከ በህግ በስርዓት በተቋማት ላይ የተገነባ የመንግስት አስተዳደር እንዲኖረን የዜጎችን መብት የዜጎችን በሰላም የመኖር ፍላጎት ሕይወታቸውን የማሻሻል የሚያረጋግጡት እነዚህ ተቋማት ስለሆኑ፣ እሱን ካላረጋገጥን ምንም አይነት ዋስትና የለንም እንዳገርም እንደ ዜጋ። እና የኔ ትኩረት እዛ ላይ ነው። የትኛው መስክ ተማራ የተሻለ ይሆናል የትኛው መስክ ምንድን ነው ያለው እድል የሚለውን ተራፊ ልምድና ትምህርት ሌሎችም ነገሮች አንፃር እማየውና መወስነው ግን እዛው ሀገር ቤት ከገባሁም በኋላ ከሚመለከታቸውም ወገኖች ጋር በጣም ዝርዝር የሆነ ንግግር ካደረግኩኝ በኋላ ይሆናል። ግን እንዳልኩ የማተኮረው ተኩሮ በዲሞክራሲያዊ ተቋማት ግንባታ ነው። የት ነው ተቋም እንደሚሆን ወደፊት የምንወስነው ነው ነው የሚሆነው። ዲሞክራሲያዊ ተቋማት ግንባታ ምናልባትም ከሌሎች ተለይቶ ትኩረት ሊደረግበት የሚገባ መሆኑን አገሪቱ ይበልጥ የምትሻው መሆኑን መገመት አያዳግትም። እስካሁን ግን ከጠቅላይ ሚኒስትሩ ጽህፈት ቤት ሆነ በተለያየ የፖለቲካ እንቅስቃሴ ውስጥ ያሉ ተቃዋሚዎችን ጨምሮ ያነጋገሩበትና ያነጋገሩበት ወደ አገር የሚገቡበትም ሁኔታ ያመቻችሁበትን ተከታትለናል። ባለፉት ወራት ከጠቅላይ ሚኒስትር አብይም ሆነ ከሌሎች የመንግስት ባለስልጣናት ጋር እየተነጋገራችሁበት፣ እርስዎ በምን መልኩ አቶ አሉላ አንተ እንደምታውቀው እዚህ ጠቅላይ ሚኒስትሩና ባልደረቦቻቸው በመጡ ጊዜ ብዙ ሰዎችን አግኝተዋል። እኔም በዛን ወቅት እሳቸውን አግኝቶ የማነጋገር እድል ገጥሞ ነበረ። አንድ ጥሩ እድላችን የሚመስለኝ አሁን ያለው አስተዳደር ለውይይት የተለያዩ ደግሞ ግለሰቦችንም አስተዋጽኦ ለማድረግ ለማበረታታት ጥሩ ሀሳብና ጥሩ ተነሳሽነት ያለው አስተዳደር እንደሆነ ነው እኔ የማየው። እና በዛው ሂደት ውስጥ ንግግሮች ነበሩ፣ እሱን ልገልጽለት እችላለሁ። አዎ፣ መልካም ወይዘሪት ብርቱካን እንዳሉት አውሮፕላኖ ሊበር ደቂቃዎች ሲቀረው ነው ከደረሱ በኋላ የሚኖሩ ሁኔታዎችን፣ ቀጣይ እርምጃዎችን በሚቀጥሉ ፕሮግራሞቻችን መልሰን እናገኘታለን። መልካም መንገድ፣ እግዚአብሔር ይስጥልኝ። አመሰግናለሁ አሉላ። በጣም አመሰግናለሁ፣ ሰላም ሁኑ። አሉላን እናመሰግናለን ለቃለ ምልልሱ። የኢትዮጵያ መንግስትም በወይዘሪት ብርቱካን ሚደቅሳ ጉዞ ላይ ምላሽ ሰጥቷል። ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ወይዘሪት ብርቱካን ሚደቅሳ አገራቸውን ለማገልገል እየመጡ ነው ብለዋል። ከምሽቱ ሶስት ሰዓት በሚኖረን ጊዜ ሙሉን ይዘን እንመለሳለን። E ወደ መጨረሻው ዘገባችን ነው የምናልፈው። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ትላንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናቀረላቸው ነው የሚነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ ሁለት ዓመታት ተባብሶ እንደሚቀጥል ብዙዎች ገምተዋል። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔን ያካትተው ሪፖርት ሰለሞን አባተ አቀናጅተው እንዲያቀርበዋል። ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዴሞክራቲክ ፓርቲው ጠቅላይ ጽህፈት ቤት ውስጥ በተዘጋጀ ስነ ስርዓት ላይ ያወጁት የዴሞክራቶቹ መሪ ናንሲ ፔሎሲ በጋራ መስራት በምንችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል። ምክንያቱም መከፋፈልን እስኪበቃን አይተነዋል። በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት ስምንት ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው። I've been saying since the beginning of this campaign that change is coming. ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ። በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዴሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርዝ ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል። እኛ በፕሬዝደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች ነን። የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ፣ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን ብለዋል ማይክ ብራውን። ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዝደንት ትራምፕን እንዳስደሰታቸው የዋይት ሐውስ ቃል አቀባይ ሳራ ሳንደርስ ተናግረዋል። ፕሬዚዳንቱ በአካል እየተገኙ ከቀሰቀሷቸውና ፕሬዚዳንቱንም ከደገፉ እጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከሚገባ ከማንም ጋር አብረው ይሰራሉ። ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማርና ፍልስጤም አሜሪካዊቱ ራሺዳ ታሊብ የመጀመሪያዎቹ ሙስሊም ሴት የኮንግረስ አባላት ሆነዋል። በሌላ በኩል ደግሞ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ከኮሎራዶ ግዛት ሁለተኛ ወረዳ ተወዳድሮ አሸንፏል። አንድ ጥቁር አሜሪካዊ ኮሎራዶ ውስጥ ለተወካዮች ምክር ቤት ሲመረጥ ጆ የመጀመሪያው ነው። በሦስት ሰዓት ዝግጅታችን ዘርዘር ያሉ ዘገባዎች ይዘን እንመለሳለን። ለዘገባው ሰለሞን አባተ እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቢያ አማሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪወይን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅ ቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ መስታወት አድራጋው ና ጽዮን ግርማ ነበርን። የስርጭት መሀንዲሱ አልፈሬዶ ሳንቶስም አብሮን ነበር። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት Oh, oh, oh, oh, oh,